በኢትዮጵያ 76 ከመቶ የሚሆነው ሕዝብ የሞባይል ኢንተርኔት አይጠቀምም ተባለ። በኢትዮጵያ የቴሌኮም አገልግሎት ላይ ጥናት ያደረገ ግሎባል ሲስተም ፎር ሞባይል ኮሚኒኬሽን አሶሲሽን ወይም በምጻሩ ጂኤስኤምኤ የተባለ ተቋም 76 ከመቶ የሚሆነው ሕዝብ የሞባይል ኢንተርኔት ተጠቃሚ እንዳልሆነ አስታውቋል። ተቋሙ በዛሬው እለት ይፋ ባደረገው ሪፖርቱ በኢትዮጵያ ኢንተርኔትን መሰረት ያደረገ የዲጂታል አገልግሎት ለማግኘት የስማርት ስልክ ቀፎዎች እጥረት አንዱ ችግር መሆኑንም አመልክቷል። በጉዳዩ ላይ ለአሜሪካ ድምፅ አስተያየት ሰጡ የዘርፉ ባለሙያ ደግሞ የቴሌኮም አገልግሎት አቅራቢዎች ትኩረታቸውን በከተሞች ላይ ስለሚያደርጉ በገጠር አካባቢ ይህ ችግር ሊፈጠር እንደሚችል ገልጸዋል። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬወት ታምሩ በበኩላቸው በገጠር አካባቢዎች ያለውን የዲጂታል አገልግሎት ለማሻሻል በዚህ ዓመት 250 ሺህ ስማርት የሞባይል ቀፎችን የማሰራጨት እቅድ መያዙንም ገልጸዋል። ገብረ ሚካኤል ገብረ መድን ተጨማሪ ዘገባለሁ። ግሎባል ሲስተምስ ፎር ሞባይል ኮሚኒኬሽን አሶሲኤሽን የተባለ ዓለም አቀፍ የቴሌኮም አገልግሎት አቅራቢዎች ህብረት የኢትዮጵያን የዲጂታላይዜሽን ሽግግር ጉዞ የሚመለከት ሪፖርት የጥቅምት 14 2017 ዓ ም በአዲስ አበባ ይፋ አድርጓል። የተቋሙ ሪፖርት በኢትዮጵያ በቴሌኮም ዘርፉ በርካታ ሥራዎች መከናወናቸውን አመልክቷል። ሆኖም አሁንም በዲጂታል አገልግሎት ተደራሽነት በኩል ክፍተት እንዳለ የገለጸው ሪፖርቱ በአሁኑ ጊዜ 76 ከመቶ የሚሆነው የኢትዮጵያ ሕዝብ ኔትወርክ ባለበት አካባቢ ሆኖ የሞባይል ኢንተርኔት ተጠቃሚ አይደለም ብለዋል። ከዚህ ጋር የተያያዘው አንዱ ችግርም ኢንተርኔት መጠቀም የሚያስችሉ የሞባይል ስልክ ቀፎዎች አለመኖር መሆኑን ሪፖርቱን ያቀረቡት የተቋሙ ባልደረባ ካሮላን ቡጉዋ ተናግረዋል። በዓለም አቀፍ ደረጃና ና በኢትዮጵያ ባደረግነው ጥናት የለየናቸው የተወሰኑ እንቅፋቶች አሉ። ከእነዚህ ውስጥ ትልቁ የአራተኛውን ትውልድ የኢንተርኔት አገልግሎት ለመጠቀም የሚያስችሉ የሞባይል ቀፎዎችን በተመጣጣኝ ዋጋ አለማግኘት ነው። ለዚህ ችግር መፍትሄ መፈለግ አለብን። የዲጂታላይዜሽን ጉዞ ህልም እውን እንዲሆን ደንበኞች እነዚህን መጠቀሚያዎች አስተማማኝ በሆነ መልኩ በተመጣጣኝ ዋጋ ማግኘት ይኖርባቸዋል። ሪፖርቱ በቀረበበት መድረክ ላይ የተገኙት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ በበኩላቸው ባለፉት ዓመታት በዘርፉ በርካታ የማስፋፊያ ስራዎች በመሰራታቸው የቴሌኮም አገልግሎት ትርጉም ባለው መልኩ መለወጡንና ማደጉን ገልጸዋል። ይህ ደግሞ የተለያዩ ዘርፎች በዲጂታል ቴክኖሎጂ አገልግሎት እንዲሰጡ ማስቻሉንና ይህም ለአጠቃላይ ሀገራዊ ምርቱ ወይም ጂዲፒ ስምንት ከመቶ አስተዋጽኦ ማድረጉን አመልክተዋል። አሁንም ግን ቀሪ ስራዎች መኖራቸውን አውስተው ዲጂታል አገልግሎትን በገጠሩ አካባቢ ለማስፋፋት በዚህ ዓመት 250 ሺህ ስማርት የሞባይል ቀፎዎችን ለማሰራጨት መታቀዱን ተናግረዋል። በተለይ ሩራል ኤሪያውን በሚመለከትና እንደዚሁም አፎርደብል የሆነ በተመጣጣኝ ዋጋም የስማርትፎን ደንበኞች ከማቅረብ አንጻር ብዙ ቻሌንጅ አለ። ከዚህም አንጻር ደግሞ ቴሌኮም የጀመራቸው በጋራ የመስራት ከአምራቾች ጋር በሀገር ውስጥ እንዲመረት ማድረግ እንደዚሁም ደግሞ በተለይ ሩራል ኤሪያ ላይ ላሉት የዲጂታል አገልግሎቶችን ተጠቃሚ መሆን እንዲችሉ ምንም አይነት ፕሮፊት ያልታከለበት የኢንትሪ ሌቭል የምንለውን ስማርትፎን በማቅረብ ላይ ነን ያለ ነው። በዚህ ጉዳይ ዙሪያ ለአሜሪካ ድምፅ አስተያየት የሰጡት የዘርፉ ባለሙያ ዶክተር አስራት ሙላቱ ኢትዮ ቴሌኮም በተለይም ባለፉት ስድስት ዓመታት በርካታ ሥራዎችን በማከናወኑ የቴሌኮም አገልግሎት በሽፋንና በይዘት አድገዋል ካሉ በኋላ አሁን ደግሞ ሳፋሪ ሳፋሪኮም የተባለው አገልግሎት አቅራቢ ድርጅት ተጨምሮበት ዘርፉ በውድድር መያዙን አመልክተዋል። ሆኖም ሁለቱም አገልግሎት አቅራቢዎች ትኩረታቸውን ከተሞች ላይ በማድረጋቸው በገጠሩ አካባቢ የአገልግሎት ክፍተት ተፈጥሯል ይላሉ ሰባ አርባንና ዶላሪያ ፕራዮሪቲ አይደለም ከተሞች ላይ ነው። ፋይፍ ጂ ና የሚባለው ከተሞች አሁንም ስታይ ማስታወቂያዎች ሲነገሩ የፋይፍ ጂ ከተሞች ላይ ክልል ከተሞች ምናምን ላይ ቴሌኮም ሰርቪስ እንዲኖር ኤሌክትሪክቲ መኖር አለበት። ኤሌክትሪክ ከቨሬጁ ምን ያህል ነው? ኤሌክትሪክ ፓወር ሶርስ ሳይኖር ሊኖር አይችልም። ሌላ ፋሲሊቲ ቴሌኮም ሰርቪስ ገባ እንበል፣ ኤሌክትሪክ ገባ፣ ቴሌኮም ገባ። ውድ ነው የኛ ሰርቪስ። አሁን ደግሞ በጣም በሚያሳዝን ሁኔታ ተጨመረ። ይሄ በጣም ከባድ ነው። ኑሮ ደግሞ እየተወደደ ነው። የኑሮ ውድነቱ ደግሞ ላይ ላለው አይደለም አደለ፣ የሚጎዳው ታች ያለው ሰው። ቴሌኮም ሰርቪስ የመጠቀም ፎርጌት አባውት ስማርትፎን ምናምን ምናምን ፊቸር ፎኖቹን ለመጠቀም ራሱ ይከብደዋል እየጨመረ ስለመጣ ማለት ነው። ህብረተሰቡ የበለጠ የዲጂታል አገልግሎት ተጠቃሚ እንዲሆን መንግስት ለዘርፉ ከዚህ በላይ ትኩረት መስጠት አለበት የሚሉት ዶክተር አስራት የቴሌኮም አገልግሎት አቅራቢዎች በተለይም ኢትዮ ቴሌኮም ከዘርፉ የሚያመነጨውን ገቢ መልሶ ለማስፋፊያ እንዲጠቀምበት ጫና ማድረግ አለበት ብለዋል። ፍሬው ታምሩ ደግሞ ያመነጨነውን ገቢ መልሰን ለማስፋፊያ እንጠቀምበታለን ይላሉ። ተጨማሪ ስራ ይፈልጋል። አዎ ይፈልጋል። ኢንቨስትመንት ይጠይቃል። ከዚያ ኢንቨስትመንት ይጠይቃል። ለዛም ነው ኢትዮ ቴሌኮም በዚህ በጀት ዓመት ብቻ አንድ ነጥብ አንድ ቢሊዮን ዩስዲ ነው የመደበው። ይህም በዋናነት ኔትወርክ ኤክስፓንድ ለማድረግ ነው። ፎርጂ ተጨማሪ አራት መቶ ከዚህ ቀደም የፎርጂ ከቨር ያልነበራቸው ከተሞች ከቨር እናደርጋለን። ተጨማሪ 15 ከተሞች የፋይፍ ጂ አገልግሎት ተደራሽ ይሆናሉ። በዛው ልክ ደግሞ አፎርደብል እንዲሆን አገልግሎት እያደረግን ነው። ሴክተሩ ብዙ ኢንቨስትመንት ይጠይቃል። ስለዚህ የፋይናንስ አቅሙ ጠንካራ ካልሆነ ዛሬ ልንሰራው እንችላለን። ሰስቴናብል እንዲሆን ደግሞ ጀነሬት ማድረግ አለበት፣ እንደገና ሪኢንቨስት ማድረግ አለበት። ዓላማችን ኢትዮጵያን ፉሊ ዲጂታል ማድረግ ይሄ ጊዜን ይወስዳል። ሞር ኮኔክትድ እንዲሆን ማህበረሰባችን ዲጂታሊ ኢምፓወርድ እንዲሆን ፕሮዳክቲቪቲ እንዲጨምር አዳዲስ የስራ እድል እንዲፈጠር ያ ነው ዓላማ። የኢትዮጵያ የቴሌኮም አገልግሎት እየሰፋና እያደገ መምጣቱን የገለጸው ግሎባል ሲስተምስ ፎር ሞባይል ኮሚኒኬሽንስ አሶሲሽን የተባለው ተቋም የሀገሪቱ ዲጂታል አገልግሎት ለኢኮኖሚ እድገት ትልቅ አስተዋጽኦ እያደረገ መሆኑን አመልክተዋል። ከአራት ዓመታት በኋላ በአውሮፓውያኑ አቆጣጠር በ2028 ደግሞ ይኸው የዲጂታል አገልግሎት ለአጠቃላይ ሀገራዊ ምርቱ 13 ትሪሊየን ብር የሚገመት አስተዋጽኦ እንደሚያደርግ ተንብየዋል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ